በኦሮሚያና በአማራ ክልል ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን የተመለከተ ሪፖርት ከሁለት ሳምንታት በኋላ ለሕዝብ ተወካዮች ምክር ቤት እንደሚያቀርብ የኢትዮጵያ የሰብአዊ መብት ኮሚሽን አስታውቋል። ኮሚሽነሩ አዲሱ ገብረ እግዚአብሔር ለሀገር ውስጥ መገናኛ ብዙሃን እንደ እንደተናገሩት ኮሚሽኑ ያጣራው በሁለቱ ክልሎች ከተከሰቱ ግጭቶች ጋር የተያያዙ ጉዳዮችን ነው። የኢትዮጵያ ሰብአዊ መብት ኮሚሽን በመንግስት የተቋቋመና ለመንግስት የሚያደላ ተቋም ነው በማለት ተቃዋሚዎች ይተቻሉ። እስክንድር ፍሬው ተከታዩን አጭር ዘገባ ከአዲስ አበባ አድርሶናል። በከፍተኛ የመንግስት ባለስልጣናት ሲጠቀስ የቆየው ሪፖርት መጠናቀቁ ተገልጿል። የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ለሀገር ውስጥ የመገናኛ ብዙሀን እንዳሉት ሪፖርቱ ከሁለት ሳምንታት በኋላ ለሀገሪቱ ፓርላማ ይቀርባል። በኦሮሚያ ክልል የተካሄደውን የተቃውሞ እንቅስቃሴና በአማራ ክልል የሚገኘው የቅማንት ህዝብ ያነሳውን የማንነት ጥያቄ ተከትሎ የሞቱ፣ የቆሰሉ ሰዎች የታሰሩትም ጉዳይ መነጋገሪያ ሆኖ ቆይቷል። ተቃዋሚዎችና የተለያዩ የሰብአዊ መብት ድርጅቶች ባወጧቸው መግለጫዎችና ሪፖርቶች ከፍተኛ የሰብአዊ መብት ጥሰት መፈጸሙን ገልጸዋል። ለደረሰው ጉዳትም መንግስትን ተጠያቂ አድርገዋል። መግለጫዎቹና ሪፖርቶቹ ወገንተኛ መሆናቸውን የጠቆመው መንግስት በበኩሉ የዚህን ኮሚሽን ሪፖርት መጠበቅ እንደሚገባ ሲገልጽ ቆይቷል። ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔርም እውነታውን ሊያንጸባርቅ የሚችለው እርሳቸው የሚመሩት ተቋም የሚያወጣው ሪፖርት መሆኑን ጠቁመዋል። የኢትዮጵያ ሰብአዊ መብት ኮሚሽን በመንግስት የተቋቋመ መሆኑን የሚገልጹት ተቃዋሚዎች የገዢውን ፓርቲ ፍላጎት እንደሚያንጸባርቅ በመግለጽ ይተቻሉ። መንግስት ይህንን አስተያየት አይቀበልም። ዶክተር አዲሱ ያብራሩትም ኮሚሽኑ በህገ መንግስቱ የተሰጠውን ገለልተኛነት በመጠቀም ሲንቀሳቀስ መቆየቱን ነው። በነገ እለት ተጨማሪ ዘገባ ይዤ እመለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ